ተከታዩ ዘገባ ወደ ኢትዮጵያ ይመልሰናል። በኦሮሚያ ክልል ከሚካሄደው ህዝባዊ ተቃውሞ ጋር በተያያዘ ከኃላፊነታቸው የተነሱ በተለያዩ ደረጃ ላይ የሚገኙ ባለስልጣናት ቁጥር ሶስት መቶ መድረሱን ምክትል አስተዳዳሪ አስታወቁ። በክልሉ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰዱ እርምጃ ተጠናክሮ ይቀጥላል ሲሉም የክልሉ ምክትል አስተዳዳሪ አቶ እሸቱ ደሴ ተናግረዋል። እስክንድር ፍሬው ከመንግስት መገናኛ ብዙሀን ያገኘውን At the Nacko is the የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት መካከለኛ አመራሮች ሰሞኑን በተለያዩ ከተሞች ውይይቶችን አካሂደዋል። በአዲስ አበባው የኦሮሞ ባህል ማዕከል በተካሄደው ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ እሸቱ ደሴ ውይይቱ ከወቅታዊው የክልሉ የጸጥታ ሁኔታ ጋር የተያያዘ መሆኑን ለመንግስት የመገናኛ ብዙኃን አስረድተዋል። በተወሰኑ አካባቢዎች ያጋጠሙት ግጭቶችና በዚህ ጉዳይ ዙሪያ የኛ የአመራር ሚና ምንድን ነው የነበረው? ግጭቱ መነሻው ጥቅሞች ምንድን ነው? ይሄ ግጭት ያስከተለው ችግርስ የፈጠረው አጠቃላይ ሁኔታ ምን ይመስላል? በዚህ ውስጥ ይህንን ግጭት ለማቆም የተለያዩ አካላት የነበራቸው ሚናስ ምንድን ነው በሚሉት ጉዳዮች ዙሪያ ነው የጋራ መግባባት የተደረሰበትና ና በፍጥነት ወደ ስራ መግባት እንዳለብን ነው ያነሳ ነው። ከዚህ አንጻር ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ እርምጃ እየተወሰደ መሆኑንና ይህም ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሮ አብራርተዋል። ላይ ጀምሮ እስከታች ድረስ አንድ ዙር ግምገማም የተካሄደ ግምገማ አለ። በዚህ ግምገማ ከሶስት መቶ ያላነሱ አመራሮች በየደረጃው ከቦታቸው የተነሱ ከኃላፊነት ዝቅ ያሉ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። በአሁኑም የሚወሰዱ ቀጣይ እርምጃዎች አሉ ማለት ነው። ከዚህ ቀደም የተካሄዱ ግምገማዎችን ተከትሎ የኦህዴድና የክልሉ ከፍተኛ አመራሮች ከኃላፊነት መነሳታቸው ይታወቃል። የኦህዴድ ጽህፈት ቤት ኃላፊና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዳባ ደበሌ ከዚህ ኃላፊነት መነሳታቸውና በማዕከላዊ ኮሚቴ አባል ለማንነት ብቻ እንዲቀጥሉ መወሰኑ ከነዚህ እርምጃዎች አንዱ ነው። ከያዙት ቦታ እንዲለቁ እየተደረጉ ያሉት ባለስልጣናት በኦሮሚያ የተቃውሞ እንቅስቃሴ ወቅት ያልተወጡት ኃላፊነት ምን እንደሆነ አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ